የአውሮፓ ህብረት በአዲሱ የአውሮፓውያን ሁለት ሺ አስራ ስድስት አመተ ምህረት ለአፍሪካ ቀንድ ሀገሮች ሰብአዊ እርዳታ የሚውል ሰባ ሰባት ሚሊዮን ዩሮ መመደቡን አስታወቀ። ገንዘቡ በአብዛኛው በአጣዳፊ ችግር ላይ ላሉ ማህበረሰቦች ምግብ፣ ጤና ንጹህ ውሃ፣ ንጽህና፣ ለመጠለያና ለደህንነት ጥበቃ እንዲሁም ለትምህርት የሚውል መሆኑ ተገልጿል። ይህ አዲስ የተመደበው ገንዘብ ህብረቱ ባለፈው 2015 መጨረሻ ታህሳስ ወር ላይ ከኤልኒኞ የአየር ሁኔታ ክስተት በተያያዘ ለኢትዮጵያ፣ ኤርትራ፣ ጅቡቲ፣ ኬንያ፣ ሱዳን፣ ሶማሊያና ዩጋንዳ ከመደበው የ79 ሚሊዮን ዩሮ ድጋፍ ተጨማሪ መሆኑ ታውቋል።